ቀጣዩም ዘገባ ፓሪስ ላይ በደረሰው ጥቃት ዙሪያ ያተኮረ ነው። ባለፈው አርብ በፈረንሳይዋ ዋና ከተማ አሸባሪዎች ያደረሱት ጥቃት ወደ አውሮፓ የሚጎርፉ ስደተኞችና ፍልሰተኞች የሰፈራ እድል ማግኘታቸውን ሁኔታ ያደናቅፍ ይሆናል የሚል ጥያቄ እያስነሳ ነው። ብሩኖ ስታግ ነው የሰብአዊ መብት ተሟጋቹ ድርጅት የሂዩማን ራይትስ ዋች ዋና ስራ አስኪያጅ ቡድኑ በዓለም አቀፍ ደረጃ ለሚያደርገው የመብት ማስከበር ዘመቻ ኃላፊ ናቸው። የቪኦኤው ጆዲ ካፕዋ ወደ ፓሪስ ደውሎ አነጋግሯቸዋል። ትዝታ በላቸው ዘገባውን ታቀርባለች። አንዳንድ ሰዎች የስደተኞች በብዛት ወደ አውሮፓ መጉረፍ ለአውሮፓ ለራሷና ለፈረንሳይ አደጋ አጋርጧል የሚሉት በእውነት ላይ ባልተመረኮዘ ግምት ነው ይላሉ የሂዩማን ራይትስ ዋቹ የዘመቻ ኃላፊ ብሩኖ ስታንጎ። እኛ ጥብቀን የምናምነው እውነቱ የሚያሳየው ተቃራኒውን እንደሆነ ነው። በታሪክ ታይቶ የማይታወቅ ብዛት ያላቸው ስደተኞች ወደ አውሮፓ የሚሸሹት በባሸር አል አሳድ የሚመራውን በጅምላ ገዳይ መንግስት ሽሽት ነው። በተጨማሪም አክራሪና በጅምላ ጨፍጫፊ የሆነው እስላማዊ መንግስት በሶሪያና ኢራቅ የሚፈጽመውን ሽብር ሽሽትም ጭምር ነው የሚሰደዱት። እነዚህ ሰዎች ራሳቸው የሽብር ሰለባ ናቸው። ነጻነታቸው፣ በሰላም የመኖር መብታቸው ተነፍጓቸው ከቤት ንብረታቸው የተፈናቀሉ፣ በእስልምና የእምነት ዘርፍ ልዩነት የእርስ በርስ ጥቃት፣ የኬሚካላዊ መሳሪያ፣ የፈንጂ ሰለባ የሆኑ ለደህንነታቸው ዓለም አቀፍ ዋስትና የሚሹ ናቸው። የአውሮፓ ደህንነት ላይ አደጋ ይጋርጣሉ የሚለው ከእውነት የራቀ ነው። ባለፈው አርብ ፈረንሳይ ላይ የደረሰው አይነት አሰቃቂ ጥቃት ግን ሰዎች እንደ ወትሮ በማመዛዘን እንዲያስቡ ሳይሆን በፍርሃትና በስጋት ተውጠው የተዛባ አመለካከት እንዲያንጸባርቁ ያደርጋል። ይህን እንዴት ማረም ይቻላል ለሚለው ጥያቄ የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች አለም አቀፍ አስተባባሪ ብሩኖ ስታንጎ ተቋማት መሪዎች ኃላፊነት መውሰድ አስፈላጊ ነው ይላሉ። የመገናኛ ብዙኃን፣ የፖለቲካ መሪዎች፣ የሲቪል ማህበረሰቦች ኃላፊነት በመውሰድ ድምፃቸውን ከፍ አድርገው እውነቱን መናገር አለባቸው ይላሉ ስታንጎ። መሪዎች በሀሰት ከሚካሄድ ዘመቻ ጥቅም ለማግኘት ከመሞከር ይልቅ እውነቱን በመግለጽ ኃላፊነት መውሰድ ይገባቸዋል። እኛ እስካሁን ያገኘነው መረጃ ያለፈውን አርብ የፓሪስ ጥቃት ያቀዱትና የፈጸሙት በመሰረቱ እዚ አውሮፓ ውስጥ ተወልደው ያደጉ የፈረንሳይና የቤልጂክ ዜግነት ያላቸው ናቸው ተጠያቂ የሆኑት። ስለዚህ ይህ ስደተኞቹ ያደረሱት ጥቃት ነው የሚለው አነጋገር በእውነቱ ስህተት ነው። ከአርቡ ጥቃት አስቀድሞ የሰብአዊ መብት ተሟጋች ድርጅቱ ሂማን ራይትስ ዋች የስደተኞችን ችግር ለመፍታት የአውሮፓ ሀገሮች መውሰድ አለባቸው ያላቸውን እርምጃዎች በቅደም ተከተል አስቀምጦ ነበር። አንደኛ፣ ስደተኞች የህገወጥ አዘዋዋሪዎችና የጀልባ መገልበጥ የጅምላ ሞት ሰለባዎች እንዳይሆኑ የአውሮፓ ሀገሮች በሜዲትራኒያን ባህር ላይ የሚያካሄዱት የስደተኞች ፍለጋና ነፍስ አድን ዘመቻ በሰፊው እንዲቀጥል፣ ሁለተኛ የአውሮፓ ህብረት የፖለቲካ ጥገኝነትና የስደተኞች መቀበያ ህጉን በፍጥነት እንዲያሻሽል፣ ሶስተኛ የፖለቲካ ጥገኝነት ጠያቂዎች ሀያ ስምንቱም የአውሮፓ ህብረት አገሮች ውስጥ የመስፈር እድል እንዲኖራቸውና ሀገሮቹም የማስፈር ኃላፊነቱን እኩል እንዲከፋፈሉ አራተኛ በፖለቲካ ጥገኝነት አሰጣት ሂደት ከአሸባሪነት ወይም ከጦርነት የሚሸሹ ቅድሚያ እንዲያገኙ፣ ከሶሪያ፣ ከኢራቅ፣ ከአፍጋኒስታን፣ ከኤርትራ የሚጎርፉ ስደተኞች ለሰፈራ ቅድሚያ እንዲሰጣቸው በመጨረሻም ስደተኞችን የሚረዱ የአውሮፓ የስደተኞች መርጃ ድርጅቶች እና ለምሳሌ በሊባኖስ እና በዮርዳኖስ ያሉትን ስደተኞች የሚንከባከበው የተባበሩት መንግሥታት የስደተኞች መርጃ ድርጅት ተጨማሪ እርዳታ እንዲመደብላቸው ሂዩማን ራይትስ ዋች መጠየቁን ገልጸዋል። የድርጅቱ ዓለም አቀፍ ዘመቻ አስተባባሪ ብሩኖ ስታግ ነው።